የሀገርኛ ሪፖርት በጥቅምት ወር በቀን 1456 ሰዎች ድንበር እንዳቋረጡ ተገለጸ። ይህም በጥቅምት ወር ድንበር አቋርጠው የወጡ ኢትዮጵያውያን ቁጥርን በ38 በመቶ እንዲጨምር አድርጎታል ተብሏል። የዓለም አቀፉ የስደተኞች ድርጅት አይኦኤም የጥቅምት ወር 2025 ሪፖርት እንዳመለከተው በኢትዮጵያ በሚገኙ ስድስት የድንበር ፍሰት መቆጣጠሪያ ጣቢያዎች የታየው የሰዎች እንቅስቃሴ ከመስከረም ወር ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። በወሩ ውስጥ በአጠቃላይ 45150 ሰዎች ዝውውር የተመዘገበ ሲሆን ይህም በቀን በአማካይ 1456 ሰዎች ድንበር አቋርጠው ይወጣሉ ተብሏል። ከነዚህ እንቅስቃሴዎች ውስጥ አብዛኞቹ ማለትም 78.3 በመቶ ወይም 35341 ሰዎች ከኢትዮጵያ ወደ ውጭ የሚወጡ ሲሆን ቀሪው 21.7 በመቶ ወይም 9809 ሰዎች ደግሞ ወደ ሀገር ውስጥ የገቡ ናቸው ተብሏል። በጥቅም ቀንት ወር ድንበር አቋርጦ የወጡ ኢትዮጵያውያን ቁጥር ካለፈው መስከረም ወር ጋር ሲነጻጸር የ ሰላሳ ስምንት በመቶ ጭማሪ አሳይቷል ተብሏል። ይህ የፍልሰት መጨመር በተለይ በሱዳን ድንበር በሚገኘው በመተማ በኩል በከፍተኛ ሁኔታ የጨመረ ሲሆን ለዚህም በስደተኞቹ መነሻ አካባቢዎች ያለው የጸጥታ ሁኔታ መባባስና ወቅታዊ ሁኔታዎች እንደ ምክንያት ተጠቅሰዋል። ከሀገር ውስጥ ወደ ውጪ የሚወጡ ዜጎች በዋነኝነት የሚጠቀሙባቸው የጅቡቲ ድንበር የሆኑት ገላ ፊና ደወሌ፣ እንደዚሁም የሶማሊያ ድንበር የሆነው ቶጎ ውጫሌ ጣቢያዎች ሲሆኑ፣ እነዚህ መስመሮች 53.2 በመቶ የሚሆነውን የውጭ ፍልሰት የተመዘገበባቸው ናቸው ተብሏል። ስደተኞቹ ለፍልሰት የሚያነሳሷቸው ምክንያቶች በዋነኛነት ወይም 59.8 በመቶ የሚያህሉት ኢኮኖሚያዊ ችግሮችን እንደ ምክንያት ጠቅሰዋል ተብሏል። በመዳረሻ ሀገራት ሲታይም አብዛኞቹ ማለትም አርባ በመቶ የሚሆኑት የሚሰደዱት ወደ ሳውዲ አረቢያ ለማቅናት ነው ተብሏል። ሌሎቹ ወደ ሱዳን 21 በመቶ፣ ወደ ኬንያ 10.8 በመቶ፣ ወደ ጅቡቲ አምስት ነጥብ አምስት በመቶ እና ወደ ሶማሊያ ደግሞ አራት ነጥብ አምስት በመቶ የሚጓዙ ናቸው ተብሏል። በተለይ ወደ ሳውዲ አረቢያ የሚካሄደው ጉዞ አብዛኛውን ጊዜ በየመን በኩል የሚከናወን በመሆኑ ከፍተኛ ስጋት ያለበት መስመር ነው ተብሏል። በኢትዮጵያ ከ35 ሚሊዮን በላይ የሚሆነው ሕዝብ ከቀላል እስከ ከባድ የአእምሮ ህመም እንዳለበት ባለሙያዎች በጥናት አመለከቱም። በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል ብቻ በዓመት 150 ሺህ ሰው የአእምሮ ሕክምና ይከታተላል ተብሏል። ችግሩ ያለውን ያህል ትኩረት እንዳልተሰጠው እንደዚሁም የህብረተሰቡ ግንዛቤ ዝቅተኛ መሆኑ በጥናት ተጠቅሷል። የኢትዮጵያ የአእምሮ ጤና ባለሙያዎች ማህበር ዋና ፕሬዚዳንትና በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ክፍል ዳይሬክ ዳይሬክተር አቶ ዘገየ ዮሐንስ የአእምሮ ታማሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ለሸገር ራዲዮ ተናግረዋል። የአእምሮ ህመም መነሻው ብዙ ቢሆንም የማህበራዊ ህይወት መመሰቃቀል፣ የኑሮ ውድነት፣ ጦርነት፣ ተፈጥሯዊም ሆነ ሰው ሰራሽ ድንገተኛ አደጋዎችና ድባቴ ውስጥ መግባት የአኗኗር ሁኔታዎችን የሚያባብሱ መሆናቸውን እና እነዚህም ለአእምሮ ህመም የሚዳርጉ መሆናቸውን ባለሙያው አንስተዋል። ባለሙያው የአእምሮ ህመም ሲባል ከፍተኛ ደረጃ ላይ ደርሶ ራሳቸውን የሳትቱን ብቻ የሚመስላቸው ሰዎች ብዙ ናቸው ያሉ ሲሆን ሰዎች ስራቸውን እየሰሩ በትክክል እያሰቡና ከሰው ጋር እየተግባቡም ከአእምሮ ህመም ጋር ሊኖሩ ይችላሉ ብለዋል። ይህም ቀላሉ የአእምሮ ህመም የሚባል ሲሆን ወደ ከፍተኛው ደረጃ ከመድረሱ በፊት ግን ሰዎች የአእምሮ ጤና ግንዛቤ ኖሯቸው በጊዜ እንዲታከሙ ባለሙያው መክረዋል። ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን በተለምዶ ፌስታል የሚባሉትን ከአንድ ወር በኋላ መጠቀም የሚከለክለው አዋጅ የትግበራ ጊዜው እንዲራዘምላቸው ሱፐር ማርኬቶችና አምራቾች ጠየቁም። የአካባቢ ጥበቃ ባለስልጣን በበኩሉ አዋጁ ተግባራዊ ከመደረጉ አስቀድሞ የተሰጠው የስድስት ወራት የሽግግር ጊዜ እንደማይራዘም አስታውቋል። በግንቦት 2017 ዓ ም በህዝብ ተወካዮች ምክር ቤት በሙሉ ድምፅ የጸደቀው ይህ አዋጅ የደረቅ ቆሻሻ አያያዝና አወጋገድን የሚመለከት ሲሆን ለአስራ ሶስት አመታት በስራ ላይ የቆየውን ነባር ህግ የተካ ነው። አዲሱ አዋጅ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ ማምረት፣ ለገበያ ማቅረብ ወይም ወደ ሀገር ውስጥ ማስገባት እንደዚሁም መሸጥ፣ ማከማቸት ወይም መጠቀምን ይከለክላል። ክልከላውን ተላልፈው በተገኙ አምራቾችና ተገልጋዮች ላይ የህግ ተጠያቂነት የሚያስከትለው ይህ አዋጅ በረቂቅ ደረጃ በፓርላማ ከቀረበ ጊዜ አንስቶ ሲያነጋግር ነበር። ስስ ፌስታሎችን በብዛት የሚጠቀሙ የንግድ መደብሮች ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን የሚተኩ አማራጭ ምርቶች በገበያ ላይ እንደ ልብ አለመኖራቸው አዋ አዋጁን በተቀመጠለት ጊዜ ተግባራዊ ለማድረግ ያስቸግረናል ብለዋል። ኢትዮጵያ ኢንሳይደር እንደዘገበው በዚህም የተነሳ ሱፐርማርኬቶችና አምራቾች ለጥቂት ጊዜ ያህል አዋጁ የትግበራ ጊዜው እንዲራዘምላቸው ጠይቀዋል። በኢትዮጵያና ኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያያ ገንዘብ የሆነውን ናቅፋ ወደ ኢትዮጵያ ገብቷል ተባለም። በኢትዮጵያና ኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያያ ገንዘብ የሆነውን ናቅፋ ወደ ትግራይ በተለይም አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ ነው ብሏል ዋዜማ በዘገባውም። ከሁለቱም ወገን አዳዲስ ነጋዴዎች ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉ መሆኑን ነዋሪዎች ነግረውኛልም ብሏል። ከትግራይ ክልል ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ነውም ብሏል። ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩትም ዋዜማ አረጋግጫለሁ ብሏል። አዲግራት ላይ አንድ ናቅፋ ከ12 እስከ 15 ብር ድረስ እየተለወጠ መሆኑንም ምንጮቹን ጠቅሶ ዋዜማ ዘግቧል። የአፍሪካ ህብረትና ኢጋድ እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተቃወሙም። ድርጅቶቹ ለሶማሊላንድ የተሰጠው እውቅና የሶማሊያን የግዛት አንድነትና ሉዓላዊነት የሚጥስ ነው ብለዋል። ኢጋድ ለሶማሊላንድ የተሰጣት የተናጠል እውቅና የራሱን የድርጅቱን ማቋቋሚያ ቻርተር የሚጻረር መሆኑን ነው የገለጸውም። የአፍሪካ ህብረትም በበኩሉ የአፍሪካ ሀገራት ከቅኝ ግዛት ነጻ ሲወጡ የወረሱት ድንበር እንዲከበር እንደ አውሮፓውያኑ ዘመን አቆጣጠር በ1964 ለተወሰነው አህጉራዊ ውሳኔ ጽኑ አቋም ያለው ገልጿል። የሶማሊያን ሉዓላዊነትና የግዛት አንድነት የሚሸራርፍ ማናቸውንም ድርጊት አደገኛ ምሳሌና በአህጉሪቱ ሰላምና መረጋጋት ላይ መጠነ ሰፊ አንድምታ ያለው ነው በማለት ነው የተቃወመው። በተያያዘ ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤልን ተከትለው ለሶማሊላንድ የአገርነት እውቅና እንደማይሰጡ አስታውቀዋል። ሆኖም የሶማሊላንድን የእውቅና ጥያቄ እንደሚያጠኑት ፕሬዚዳንት ዶናልድ ትራምፕ ለኒውዮርክ ፖስት ጋዜጣ በሰጡት ቃል መናገራቸው ተገልጿል። ፕሬዚደንቱ በሶማሊ ሶማሊላንድ የእውቅና ጥያቄ ዙሪያ ውሳኔ ላይ ከመድረሳቸው በፊት ከመካከለኛው ምስራቅ የአሜሪካ አጋሮች ጋር እንደሚወያዩበትም መጠቆማቸው ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ፕሬዚዳንት ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን የአብርሃም ስምምነት ሶማሊላንድ መቀበሏን ከቀናት በኋላም ከፕሬዝዳንቱ ጋር ሲገናኙ እንደሚያሳውቋቸው ገልጸዋል። የኢትዮጵያ መገናኛ ብዙኃን ምክር ቤት የመረጃ ነጻነት ረቂቅ አዋጅ ላይ መረጃ በሚከለክሉ የመንግስት ኃላፊዎች ላይ የተቀመጠው የገንዘብ የቅጣት መጠን ከ20 ሺ ወደ 150 ሺ ከፍ እንዲል ጠየቀ። በጉዳዩ ዙሪያ በአዲስ አበባ ባካሄደው ውይይት ምክር ቤቱ የመንግስት ኃላፊዎች የሰነድ መረጃ መስጠት ባልቻሉ ጊዜ በቃለመጠይቅ ተጨማሪ መረጃ እንዲሰጡ የሚያስገድድ አንቀጽ በመረጃ ነጻነት ረቂቅ አዋጅ ውስጥ እንዲካተት ምክረ ሀሳብ አክሎ አቅርቧል። ረቂቅ አዋጁ የመንግስት ኃላፊዎች 48 ሰዓት ውስጥ ለመረጃ ጥያቄ ምላሽ እንዲሰጡ ያስገድዳል። ምክር ቤቱ በበኩሉ ለአስቸኳይ ሁኔታዎች ከ48 ሰዓት ባነሰ ጊዜ ውስጥ የተቋማት ኃላፊዎች ለመረጃ ፈላጊዎች መረጃ መስጠት አለባቸው የሚል አንቀጽ ጭምር እንዲካተትበት ነው ያሳሰበውም። ረቂቅ አዋጁ ገና ለሕዝብ ተወካዮች ምክር ቤት አልቀረበም። በመጨረሻም የእናቱን መኖሪያ ቤት በሳት ያቃጠለው ግለሰብ በስራት ተቀጣም። የወንጀሉ ድርጊት የተፈጸመው በሀላባ ዞን ወይረጂዶ ወረዳ በጮባሬ ሜኖ ቀበሌ ልዩ ስሙ ጮበሬ ንዑስ ተብሎ በሚጠራው አካባቢ ነው። ተከሳሹ ሱረር ገለቶ ይባላል። ግንቦት 18 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ላይ የግል ተበዳይ የሆኑትን የእናቱን የወይዘሮ ሸመቴ አብደላ የሳር ክዳን ቤት በእሳት ማቃጠሉን የማዕከላዊ ኢትዮጵያ ክልል ፖሊስ አስታውቋል። የቤቱ ግምታዊ ዋጋ 145ሺህ ነው የተባለ ሲሆን በፈጸመው የወንጀል ድርጊት አቃቢ ህግም ክስ መስርቶበታል። ክሱን ሲከታተል የቆየው የወራ ጂዶ ወረዳ ፍርድ ቤት ተከሳሹ የቀረበበትን ክስ በመከላከያ ማስተባበል ባለመቻሉና ተከሳሽንና ሌሎችን ያስተምራል በማለት ታሳስ 16 ቀን 2018 በዋለው ችሎት በስድስት ዓመት እስራት እንዲቀጣ ወስኖበታል። Hagarinya report.